ፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ዛሬ ክስ ተመሰረተ። የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስ ደግሞ በዋስ ከተፈታ ከሳምንት በኋላ ዛሬ በድጋሚ በቁጥጥር ስር ውሏል። ያየ ሰው የጸጥታ ኃይል አባል መሆናቸውን በገለጹ ሲቪል የለበሱ ሰዎች ከቤቱ ዛሬ ጠዋት መያዙን የገለጹት ጠበቃው አቶ ታደለ ገብረ መድን እስካሁን ያለበት እንደማይታወቅ ተናግረዋል። ዝርዝሩን ኬኔዲ አባተ ልኮልናል። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሰኔ 21 2014 ዓ.ም ተመረጥ ከሰዓት በኋላ በአቃቢ ህግ ክስ ተመስርቶበታል። የክስ መዝገቡ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የፀረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት መከፈቱን ነው ጠበቃው አቶ ሄኖክ አክሊሉ ያረጋገጡት። ጋዜጠኛ ተመስገን ዛሬ የክስ መዝገቡ ወደ ተከፈተበት ፍርድ ቤት የተወሰደ ቢሆንም ዳኛ ባለመኖሩ ምክንያት ችሎት አለመቅረቡን ጠቅሰው፣ ክሱ በነገው እለት በዚሁ ፍርድ ቤት እንደሚታይም ገልጸዋል። አቃቤ ህግ በጋዜጠኛ ተመስገን ላይ ክስ እንዲመሰርት ሰኔ ሰባት ሁለት ሺ አስራ አራት ዓመተ ምህረት ነበር በፌዴራሉ የመጀመሪያ ደረጃ ፍርድ ቤት የአስራ አምስት ቀናት ጊዜ የተሰጠው። በሌላ ዜና ኢትዮ ፎረም የተሰኘ የዩትዩብ ሚዲያ መስራችና አዘጋጅ የነበረው ያየ ሰው ሽመልስ በዛሬው ዕለት በቁጥጥር ስር የዋለ ሲሆን ነገር ግን የት እንደ ታሰረ እስካሁን ድረስ አለመታወቁን ጠበቃው አቶ ታደለ ገብረ መድህን ለአሜሪካ ድምጽ ተናግረዋል። አልታወቀም አሁን እስካሁን ድረስም ግስትንስ ያስተላለግ ነበር ሚል ጨምሮ አዲስ አበባ ፖሊስና ፌዴራል ፖሊስ ኮሚሽን ተጠይቋል። አሁን እንደዚህ የሚባል እስረኛ ዛሬ የመጣ እስረኛ ያለን ተብሎ ነው መልስ የተሰጠው። ያለበትን ማወቅ አልቻለም። መጨረሻ ላይ ቤተሰብ ሄደው ለሰብዓዊ መብት ኮሚሽን ሪፖርት አድርጓል። እነሱም እንከናፈላል የሚል ምላሽ እንደሰጧቸው ሁከትና ብጥብጥ በማስነሳት ወንጀል ተጠርጥሮ ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የነበረው ያየሰው ሽመልስ ከሳምንት በፊት ሰኔ 13 2014 ዓ.ም ነበር በ10 ሺህ ብር ዋስ ከእስር የተለቀቀው። ያየሰው ሌላ የተጠረጠረበት ወንጀል ቢኖር እንኳን በዋስትና ሳይወጣ በእስር ላይ እንዲቆይ ይደረግ ነበር ያሉት ጠበቃው አቶ ታደለ ከእስር ከተፈታ ከጥቂት ቀናት በኋላ ዛሬ በድጋሚ በቁጥጥር ስር የዋለበትን ምክንያት እንደማያውቁና የተፈጸመው ድርጊት አዲስ እንደሆነባቸው ገልጸዋል። ይህ በእንዲህ እንዳለ አልፋ ቴሌቪዥን የተባለ የዩቲዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው በአስር ሺህ ብር ዋስ ከእስር እንዲፈታ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ዛሬ ማዘዙን ጠበቃው አቶ ታደለ ገብረ መድህን ገልጸዋል። በቃሉ አላምረው ሁከትና በጥብጥ በማስነሳት ወንጀል ተጠርጥሮ ዓርብ ግንቦት አስራ ዘጠኝ ሁለት ሺህ አስራ አራት ዓመተ ምህረት ነበር በቁጥጥር ስር የዋለው ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ